በአንድነት ለዲሞክራሲና ለፍትህ እንዲሁም መላ ኢትዮጵያ አንድነት ፓርቲዎች ውስጥ አለ ያለውን አለመግባባት ተከትሎ ለፓርቲዎቹ ቀነ ገደብ የቆረጠው ብሔራዊ ምርጫ ቦርድ ዛሬ ውሳኔ ሰጥቷል። ውሳኔውን ያሳወቁት የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። መለስካቸው አምሃ በጋዜጣዊ መግለጫው ላይ ተገኝቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሄልተን ሆቴል በጠራው ጋዜጣዊ መግለጫ ላይ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና እንዳስታወቁት ቦርዱ በሁለቱ ፓርቲዎች የበላይ አመራር አባላት ፈጥረውታል ያለውን መከፋፈል በጠረጴዛ ዙሪያ እንዲፈቱ ያደረገው ጥረት አልተሳካም። ስለሆነም ዛሬ አስቸኳይ ስብሰባ አድርጎ የሁለቱን ፓርቲዎች ጉዳይ በጥልቀት መረመርኩ ካለ በኋላ ከውሳኔ እንደደረሰ ገልጸዋል። የቦርዱን ውሳኔ በንባብ ያሰሙት የቦርዱ ጽፈት ቤት ዋና ኃላፊና የቦርዱ ጸሐፊ አቶ ነጋ ዱፊሳ በመጀመሪያ በእናቶ በላይ ፈቃዱ በኩል በቦርዱ መግለጫ አባባል ማለት ነው የተፈጸሙ ናቸው ያላቸውን ዋና ዋና የህግ ጥሰቶች የእነ አቶ ትዕግሥቱ አወሉን ሕጋዊነት ዘርዝረዋል። ከዚህም በመነሳት ቦርዱ አንድነትን በተመለከተ የወሰነውን ውሳኔ አሰምተዋል። የእነ አቶ በላይ ፈቃዱ ቡድን ያካሄዱት የአመራር ምርጫ ከፓርቲ መተዳደሪያ ደንብና ከምርጫ ሕጉ ድንጋጌ ውጭ በመሆኑ እውቅና እንደማይሰጠው፣ በሌላ በኩል በእነ አቶ ትዕግሥቱ አወሉ ቡድን በቀን 1627 የተደረገው ጠቅላላ ጉባኤ በቦርዱ እውቅና ተሰጥቶታል። በመሆኑም ቦርዱ የእነ አቶ ትዕግሥቱ አወሉ ቡድን ፓርቲውን በመምራት ወደ ምርጫው እንዲገቡ ውሳኔ አስተላልፏል። ይህን ውሳኔ በተመለከተ ቦርዱ የእነ አቶ በላይ ፈቃዱ ቡድን ብሎ በሰየመው የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ ግርማ ሰይፉ የቦርዱ ውሳኔ ፖለቲካዊ ነው ብለዋል። ምን አዲስ አይደለም። የፖለቲካ ውሳኔ ነው እና ባለፈው ቅዳሜ ከምክር ቤቶች ሰዎች ጋራ ስብሰባ ላይ የነበርንና ነገራቸዋለሁ የፖለቲካ ውሳኔ ስለሆነ ምርጫ ቦርድ ራሱ ሊቀይረው የማይችለው እንደሆነ ነገራቸው ነበር እና በእርግጥም የፖለቲካ ውሳኔ ነው እና የፖለቲካ ውሳኔ ሲወሰንብህ እንግዲህ መቀበል ነው። ሌላ ምን ታደርጋለህ? የፖለቲካ ውሳኔ ነው ሲሉ ምን ማለት ነው ያብራሩልኛል? የፖለቲካ ውሳኔ ነው ማለት በመጀመሪያ እኔ አሁን ልክ ዛሬ ይህንን ውሳኔ ሲሰማ ህዝብ ያለኝ የሽግግር መንግሥት ሲቋቋም ይሀፓላ ለማስገባት የሄዱበት መስመር አለ እና በኋላም ኦነግን ለማስወጣት የሄዱበት መስመር አለ። አሁን ደግሞ አንድነትን ከዚህ መስመር ለማስወጣት የሄዱበት መንገድ ምን ጊዜም ቻሌንጅ የሚያደርጋቸው የሚሰሩት ነገር ካለ በማንኛውም አይነት ሁኔታ የፈለጉትን አይነት ስህተት ሰርተው ለማስወጣት ዝግጁ እንደሆኑ የሚያሳይ ነው። ምንም ጥርጥር የሌለው የፖለቲካ ውሳኔ ነው። አንድም የሕግም መሰረት የለው፣ የአሰራርም መሰረት የለው። እንግዲህ ደግሞ አፈጻጸሙን እንዴት እንደሚያደርጉት ደግሞ እናያለን። እንግዲህ አፈጻጸሙ ማለት ምርጫ ቦርድ ደብዳቤ ጽፎ ለመትግስቱ አስረክቡ ይላል ወይስ ደግሞ አዲስ ነገር ይፈለስፋሉ? እንግዲህ ነገ ከነገ ወዲያ የምናየው ነው የሚሆን። ለማንኛውም ግን ኢህአዴግ የወሰነው ነገር አንድነት በኢትዮጵያ ፖለቲካ ውስጥ ቦታ እንዳይኖረው ነው። ግን የአንድነት ሰዎች በኢትዮጵያ ፖለቲካ ውስጥ እንድንኖር የፈቀደልንም ድሮ ኢህአዴግ ስላልነበረ በኢትዮጵያ ፖለቲካ ውስጥ እንዴት እንደምንኖር ደግሞ የምንወስኑ እኛ ራሳችን ብቻ ነን። በመላ ኢትዮጵያ አንድነት ድርጅት ተፈጥሯል በተባለው ክፍፍል አኳያም በአቶ ማሙሸት አማረ የሚመራ ያለውን ቡድን የተላለፋቸውን ህጎችና ደንቦች የእነ አቶ አበባው መሐሪ ቡድንን ህጋዊነት የቦርዱ ጸሐፊ ከዘረዘሩ በኋላ ቦርዱ የደረሰበትን ውሳኔ በንባብ አሰምተዋል። ፓርቲው በሁለት ቡድን የተከፈለ ስለመሆኑ ከእነዚህ ቡድኖች ውስጥ ደግሞ የነ አቶ ማሙሸት አማረ ቡድን ከላይ በዝርዝር እንደተገለጸው ራሳቸውም ለመመረጥ በውስጥ ደንባቸው መሰረት መስፈርቱን የማሟሉ ከመሆኑም በላይ የጠቅላላ ጉባኤው ሂደት በአጠቃላይ እና የአመራር ምርጫ ሂደቱ በተለይ በርካታ የፓርቲው ደንብና የምርጫ ህጉን ድንጋጌዎች የጣሱ በመሆኑ እውቅና ሊሰጣቸው እንደማይገባ ቦርዱ ወስኗል። በአሁኑ ጊዜ የመኢአድ ሊቀመንበር አቶ ማሙሸት አማረ ያላቸው አቋምም ከአቶ ግርማ ሰይፉ ጋር ተመሳሳይ ነው። የቦርዱ ውሳኔ ፖለቲካዊ ነው ይሉታል። ቦርዱ እንግዲህ አድሎኝነቱን በደንብ አረጋግጧል። አንደኛ የአቶ አበባው ፕሬዚዳንትነት በራሱ በቦርዱ ከዛሬ ሁለት ዓመት በፊት ውድቅ መሆኑ ይታወቃል። ስለዚህ አሁን ይሄ የሚደረገው ነገር ሆን ተብሎ የፖለቲካ ውሳኔ መሆኑን ነው እኛ የምናውቀው። ጉዳዩን በፍርድ ቤት ተይዟል። ስለዚህ በፍርድ ቤት ደግሞ የምናየው ነው የሚሆነው። ቦርዱ አድሎኛ እጅግ እጅግ ሲበዛ አድሎኛ እንደሆነ ያረጋገጠበት ነው የሚሆነው የፖለቲካ ውሳኔ ነው ሲሉ ማለት ሆነ። ይሄ የፖለቲካ ውሳኔ ነው የሆነው፣ በሕግ በህግ ምንም አይነት ስህተት የለም። ይሄ ሆን ተብሎ ገዢው ፓርቲ ቦርዱን አዞ የተፈጸመ ነገር ስለሆነ ምንም በህግ ድጋፍ የለውም። ምንም ስህተት የለብንም። ጠቅላላ ጉባኤውም አስቸኳይ ሁለት ጊዜ የተጠራውም አቶ አበባው ህጋዊ አይደለህምና አንተን በፕሬዚዳንትነት አናቀህም በሚል ስለነበረ ዛሬ ፕሬዚዳንትነት ሊል የሚችልበት ምንም የህግ መሰረት የለውም። በመጨረሻም የቦርዱን አጠቃላይ ውሳኔ አቶ ነጋዱ ፊሳ እንዲህ ገልጸውታል። አቶ አበባ መሐሪ የተመረጠበት አግባብ የፓርቲውን ደንብ ባከበረ መልኩ በመሆኑ የእርሳቸውን የምርጫ ሂደትም ሆነ የተመረጡበት የጠቅላላ ጉባኤ ውጤት ሪፖርት በቦርዱ እቁና ተሰጥቶታል። የሁለቱ ፓርቲዎች ጉዳይ ሲጠቃለል ቦርዱ ጥር 21 2007 ዓመተ ምህረት በዛሬው ዕለት ማለት ነው ባካሄደው 005 2007 አስቸኳይ ስብሰባ አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እነ አቶ ትዕግስቱ አወሉና የመላ ኢትዮጵያውያን አንድነት ድርጅት መኢአድ በተመለከተ ደግሞ እነ አቶ አበባ መሐሪ ፓርቲውን በመምራት ወደ ምርጫው እንዲገቡ ወስኗል። በመግለጫው መጨረሻ ለጋዜጠኞች በተሰጠው አንድ የጥያቄ እድል መሰረት አንድነት የዲሞክራሲና ለፍትህ ፓርቲን ለመምራት እውቅና ከቦርዱ የተሰጠው የአቶ ትዕግስቱ አወሉ ቡድን ጠቅላላ ጉባኤ ሲያካሄድ የጉባኤ አባላት ቦርዱ ቀደም ብሎ የሚያውቃቸው የአንድነት የጉባኤ አባላት መሆናቸው እንዲያረጋግጥ ጥያቄ ቀርቦ የነበረ ቢሆንም የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና የሰጡት መልስ ለየት ያለ ነበረ። በመጀመሪያ ደረጃ የፓርቲ ሁሉና መቀጠል አለበት የለበትም። አለበት ካለ ግን የሁለቱ ግድፈቶች በማመዛዘን አነስተኛ ግድፈት ያለው ከቦርዱ ጋር ጤናማ ግንኙነት እያደረገ የሚሄደው ቦርዱ ትእዛዝ ሲሰጥ ለቦርዱ ትእዛዝ ምላሽ የሚሰጥ ቦርዱን የሚያከብር ቦርዱ ገለልተኛነቱን የሚቀበል በዛ አንጻር ነው እንጂ ግድፈቶች የሉም ማለት አይደለም በሁለቱም በኩል ቦርዱ ሰማያዊ ፓርቲን በተመለከተ ስለደረሰበት ውሳኔ በዚህ መግለጫው ላይ ያለው ነገር የለም መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አድማጮቻችን፣ በነገራችን ላይ ነገ አርብ ምሽት በጥያቄው መልስ ፕሮግራም የምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ኃላፊ አቶ ነጋዱ ፊሳ ቀርበው የአድማጮችን ጥያቄ እንደሚያስተናግዱ ከወዲሁ እናስተዋውሳችኋለን።